K Alem. በሳውዲ አረቢያ ህጋዊ የመኖሪያ ፍቃድ ሳይኖራቸው የሚኖሩ ኢትዮጵያውያን ቁጥር ወደ አራት መቶ ሺህ እንደሚጠጋ የአፍሪቃ ዜና አገልግሎት በእንግሊዝኛ መጻሩ ኤፒኤ ዘገባ ያትታል። ሳውዲ አረቢያ በህገወጥ መንገድ ሀገር ውስጥ የሚገኙ የውጭ ዜጎች ያለብዙ እንግልት እንዲወጡ የሰጠችው ቀነ ገደብ በዚሁ በያዝነው ሳምንት ማብቂያ ላይ ይጠናቀቃል። ኢትዮጵያውያኑ ስደተኞች ከአመት በፊት ጀምሮ የተጋረጠባቸው የፋይናንስ ችግር በአሁኑ ወቅት መባባሱ ተገልጧል። ሳውዲ አረቢያ ውስጥና ኢትዮጵያ የተመለሱ ስደተኞች የሚገጥማቸው የገቢና ሌሎች ተያያዥ ተግዳሮቶች የዛሬው የኢኮኖሚው ዓለም ዝግጅታችን ትኩረት ነው። አብራችሁን ቆዩም። እስካሁን ከሳውዲ አረቢያ ወደ ኢትዮጵያ የተመለሱ ስደተኞች ቁጥር እጅግ ዝቅ ያለ ነው። ከሳውዲ አረቢያ ጅዳ አካባቢ የድምፅ መልእክቱን በዋትሳፕ የላክልን አድማጫችን ተማምኑር ይባላል። ተማም ካለፉት አምስት ዓመታት አንስቶ ሳውዲ አረቢያ ውስጥ የሚኖረው ያለ ፈቃድ ነው። እሱና በርካታ ጓደኞቹ ወደ ኢትዮጵያ ላለመመለስ መወሰናቸውን ገልጦልናል። እንደ ተማም ከሆነ ምክንያታቸው ኢትዮጵያ ውስጥ ያለው የኑሮ ውድነት ነው። እዚህ ጅዳ ገጠር አካባቢ በርካታ ኢትዮጵያውያን ጓደኞቼ አብረን እንኖራለን በጣም ብዙ ስራ የሌላቸውም አሉ፣ ስራም ያላቸው አሉ። እኔም ላለፉት አምስት ዓመታት ያክል ያለ መኖሪያ ፍቃድ ነው የምኖረው። መኖሪያ ፍቃድ የለኝም። በህገ ወጥ መንገድ ነው የመጣሁት። እናም አሁንም ወደ ኢትዮጵያ ለመመለስ ለመመለስ ሀሳቡ የለኝም። ምክንያት ደግሞ በቅርቡ ወደ ኢትዮጵያ የተመለሰ ጓደኛዬ እዛ ሀገር ያገኛችሁትን ስራም ሰርታችሁ ብትኖሩ ይሻላቸዋል ኢትዮጵያ ከምትመጡ ብሎ አስፈራርቶናል። እንደገና እሱ ምክንያቱም ኢትዮጵያ ኑሮው በጣም ተወዷል አለ። ስለዚህ የሚመጣውን ነገር እንቀበላለን ብለናል። እኔና ጓደኞቼ። በነገራችን ላይ በጣም ብዙ ጓደኞቼ አሉ እዚህ አካባቢ። አንድም ሰው የኔ ጓደኞቼ ማለት ነው፣ አንድም ሰው ወደ ኢትዮጵያ ሄዳለው ብሎ ያሰበ የለም። ሁሉም የሚመጣውን እንቀበላለን እያለ ነው ያለው። ዶቼ ቬለዎች በዚህ አጋጣሚ ይህንን ጉዳይ ተከታትላችሁ እያቀረባችሁ ነያቸው ያላችሁት፣ ለዚህም ከልብ እናመሰግናለን። ፈጣሪ ይጠብቃችሁ። ሳውዲ አረቢያ ውስጥ ያለ ህጋዊ ፈቃድ ይኖራሉ ተብሎ ከሚገመተው ወደ አራት ሰባት መቶ ሺህ ግድም ኢትዮጵያውያን መካከል ወደ ኢትዮጵያ የተመለሱት ከሰላሳ ሺህ እንደማይበልጡ የኢትዮጵያ ፕሬስ ድርጅት የሰሞኑ ዘገባ ይጠቁማል። ወጣት አወል ሰኢድ እንደ በርካታ ኢትዮጵያውያን ሁሉ ህጋዊ ባልሆነ መንገድ ወደ ሳውዲ አረቢያ ቀናው የዛሬ ሶስት ዓመት ሐምሌ ወር መገባደጃ ላይ ነበር። አሁን ከሳውዲ ተመልሶ ኢትዮጵያ ነው የሚገኘው። እሱ በሚኖርበት አካባቢ ደቡብ ወሎ ከሳውዲ አረቢያ የተመለሱ ስደተኞች ወደ የቤተሰቦቻቸው መበተናቸውን ገልጧል። በቃ እየመጣን ተረጭተናል ገብቷል። አሁን ተሰባስበን እንደዚህ መንግስትን እንኳን በየቀበሌ ላይ ብቻ ትንሽ አንድ ጊዜ እንደ ተመላሾች ምናምን ተብሎ ማለት ነው። የጎጣ አመራሮች ሲመዘግቡ አስታውሳለሁ። ከዛ ወዲህ ምንም የተደረገ ነገር የለም። በቃ ብስም ያለ ነገር ነው። ምንም ያገኛችሁት ነገር የለም እስካሁን? እስካሁን ያገኘነው ነገር የለም። እንግዲህ እንደኛ አካባቢ ነው የምጠቅስል ማለት ደቦሎ ሳበር ማለት ነው። በምንድን ነው የምትተዳደረው አንተና ሌሎችም ሰዎች ሊሆኑ ይችላሉ የተመለሱ? አሁን እንግዲህ አላማችን ብቻ ብዙ አይደለም እንደዚህ አመርቂ ነገር ላይ የምንታደርበት። አሁን ቤተሰብ ላይ ፓራሳይት ሆነ ነው የምንኖረው እስካሁን ማለት ነው። በፊት ግን ሳውዲ አረቢያ እያለህ ቤተሰብ ትረዳ ነበር? አዎ፣ ቤተሰብ እንረዳ ነበር። በቻልነው አቅም እንረዳለን ነው። ምን ያህል ጊዜ ትረዳ ነበር? በየወሩ በየአመቱ፣ ወይንስ አንዳንዴ? ቢያንስ ታናሽ ወንድሜ ይማር ነበር። ለሱ የሆነ ተቆራጭ ነገር አደረጋለሁ በየወሩ ማለት ነው። ተመርቆ አሁን ባለፈው ላይ ነው ተመርቆ ይወጣል። እንደዚህ ደግሞ ደካማ እናት አለች። ለሱ ብቻ እንግዲህ ያወጩ የማታውቀው ሰዓት ይወጣል አሁን እነሱ ይህንን አላጡም፣ ቤተሰቦች አንተ ትደጉማቸው የነበረውን ነገር ያው ደህና ናቸው። እንደምንጠብቀው ባይሆንም ደህና ነው። ሀረሽ ነው። በጥሩ ሁኔታ ላይ ይገኛሉ። ዝሮ ዝሮ የእኛ አርሜ የኛ ገንዘብ ያው መጽዋትነት ቢሆንም ደህና ናቸው። ያው እንደምንፈልገው ደህና ናቸው። የሚማሩትም ተምረው ጨርሰዋል። እንደገና ደግሞ የእነሱ ኑሮ ያው ብዙ ተሻሽሏል ባይኖርም ደህና ነው። ብቻ አንተ ምናልባት ከዛ ከሳውዲ አረቢያ ወደ ቤተሰብ እንደው ለመሻሻል እንደዚህ ላድርግ፣ ገንዘብ ትልቅ ነበረ ይቀመጥልኝ ብለ ወይ የሆነ ነገር ይሰራልኝ ብለ በፊት ስሰራ እንደዚያ ልክ ነበረ ልክ ነበረ። ብዙ ጊዜ ያለክም ያው እልካለሁ፣ ከተቆራጭ ከማረጋቸው ውጮች እልካለሁ። ብዙ ያስቀምጣሉ። እና ያ ያስቀመጥከው ነገር ተቀምጦ አገኘኸው? መቼም ኑሮ ከባድ ነው ሀገር ውስጥ። አዎ ይከብዳል። እኔ ተቀምጧል ማለት አልችልም። በግማሽ አሁን በግማሽ ይጠፍቷል። ብሩ ገብቷል እንግዲህ በማይታወቅ ወይ ሰው ይታመማል ወይ የሆነ ነገር ወይም ተካለም ብለው ገንዘቡ ይነሳል። ገንዘብ ነው እና ደግሞ እንግዲህ ያው እስካሁን ምን ውጪ ከባድ ነው ነው ለማለት ይከብዳል። ምን አደርጋለሁ ብለህ አስበህ ነበር? በፊት ትልክ የነበረው አንተ ቤተሰብ ከመርዳት ውጪ አልፎ አልፎ ትልክ የነበረው ያው የራሴን ህይወት እንደምለወጥበት እንደዛ ምን ተአማኝነት ነበር። በመኪና እንደዚህ እንደው ባልችል እንደዚህ ለጋራ ምናምን ፋይቶኤል ምናምን ድረስ እንደዛ ነገር እመኘ ነበር። ያው ያንን ለማድረግ ትሰራ ነበር፣ እዛ ገንዘብ ታገኝ ነበር። ሰራ ነበር የባከነ ጊዜ መሰረቱ የለኝ የባከነ ገንዘብ ነው እንጂ እዛ ኬርፍ የባከነ ጊዜ ልኝ ነበር። እንደው በግምት በቀን ውስጥ ምን ያህል ታገኝ ነበር? እንግዲህ በወር ነው የገባሁት አጋጣሚ ሆኖ በወር ሺህ አምስት መቶ ዳል ተቀጠጠ ስራ ነበር። ምን ያህል ትልክ ነበር ወደ ሀገር ቤት? ያው ከተማሪ በሶስት ወር ከተማሪ ውጪ አለ። እሱ መቼ መስከረም ላይ ናያቆም ስ ራሴ ከዛ በፊት ልክ ነበር። ለሱ መቶ መቶ ብር እንደዛ ተቆራጭ እያረኩ ልክ ነበር። ከሌላ ከሌላ እንደዚህ የመመረቂያ የኮንግራ ማለት ነው ልክ ያለው እንደገና ደግሞ የላፕቶፕ ምናምን እንደዛ ነገር ልክ አለች። መቶ ስትለኝ ያው ያ ሪያድ ማለት ነው አይደለ? ብር የምናስበው ደግሞ ቢያንስ እንኖራለን ብለን ነበር እዛ ሀገር ላይ አንድ ሀሳብ ሲኖረን ቢያንስ አራት ዓመት እንደዚህ አማካይ አውጥተን የምንሰራውን ገንዘብ የምንረዳውን ቤተሰብ ከወጫችን ጋር ነበር ገብተዋል። አሁን የምናስበው ነገር በማናስብበት ጊዜ ነው የመጣ ነው። ጭራሽ በማናስብበት ጊዜ ማለት ነው። የያዝነውን የኩርቱ ፌስታን ይዘን ሂደን ያንኑ ይዘንበት የመጣንበት አጋጣሚ አለ። ያንኑ የሚያላገኘንበት አጋጣሚ አለ። ደግሞ ያው ደህና ከፊል ሰው ይሄ ደህና ከሆነ ነው ያንን ይዘን ይመጣው፣ እርቃታችንን የመጣ ነው እና ወደፊት። አሁን አንተ ምን ልታደርግ አስበሃል? እኔ እንግዲህ እስካሁን እኔ እ መንግስት ምናልባት የሚያረጋጋ ነገር ከመጣ ተረጋግቼ እሰራለሁ። ምን ምናልባት ማለት ነው እንደ ብድር ምናምን ነገር ካገኘን እንግዲህ ተስፋ እንጠበቃለን። ከዛ ውጭ ካለ ወይ ቤተሰብ ያው ጥገኛ ሆነን መኖር ነው። እንደገና ደግሞ እንግዲህ ያለውን አማራጭ ያው እንደ ኑሯችን እንደነገ ህይወታችን ደግሞ እንግዲህ ለመምራት እንግዲህ የፋይናንስ ባለሙያው አቶ አብደላ ሬድዋን ሳውዲ አረቢያ ውስጥ በአንድ ባንክ ውስጥ በመድን ዋስትና ክፍል ሰራተኛ ናቸውም። በሳውዲ አረቢያ የሚኖሩ ኢትዮጵያውያን አብዛኞቹ የተሰማሩባቸው የስራ መስኮች ከገቢ አንጻር ዝቅተኛ የሚባሉ ናቸው ይላሉ። የኢትዮጵያውያኑ ገቢ ከሌሎች የውጭ ዜጎች ገቢ ጋር ሲወዳደር ዝቅተኛ የሚባለው ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ከእለት ገቢ ባልዘለለና እምብዛም ጥሪት ባላካበቱበት ሁኔታ በርካቶች ውጡ መባላቸው ችግሩን ማባባሱን ይናገራሉ። አሁን ያለውን ነባር ሁኔታ በምናይበት ሁኔታ አንደኛ የእኛ ዜጎች ብዙሀኑ ግንባታ አካባቢ ላይና የሰርቪስ አገልግሎት ላይ በመሰማራታቸው ጉዳት አሁን የከፋ ነው የሚሆነው። ለምን በእጃቸው ያለውን የቁጠባ ሳንቲም ተመናምኗል። ለምን የዚ ሀገር ሊቪንግ ኮስ ሬላቲቭሊ ትንሽ ወደድ ይላል። የዕለታዊ ወጫቸው ማለት ነው። ምናልባት ደህና ናቸው የምንላቸው ሰዎች ራሱ አብዛኛው ኑሯቸው በጋራ ነው። የኛ ህዝብ ኑሮ እዚያ አካባቢ በጋራ ነው። አፓርትመንት በጋራ ነው የሚከራዩት፣ ቀለባቸውን በጋራ ነው እና ከዛች የምትገኘዋ ትርፍ ነበረች ለቁጠባም ለሀገር የምትላክ የነበረው። በአማካኝ አብዛኛው የኛ ማህበረሰብ ከአንድ ሺህ ዶላር ባነሰ ገቢ ነው የሚተዳደረው ብዙሀኑ ማለት ነው። የውቲ ዜጋን ማህበረሰብ ስወስድ ማለት ነው ወደ አንድ ሺ አምስት መቶ ዶላር አካባቢ ቢጠጋ ነው ለምን የሳውዲ ብዙሀኑ የውጭ ዜጋ እስከ ሰባ ፐርሰንቱ ግንባታና አገልግሎት ዘርፍ ላይ ነው የሚሰራው እና አማካኝ ገቢያቸው ወደዛ ነው። የሳውዲ ዜጎችም አማካኝ ገቢያቸው ወደ ሁለት ሺህ እስከ ሶስት ሺህ ዶላር ነው የሚሆነው። ስለዚህ የእኛ ስላብ ዝቅ ያለ ነው ማለት ነው። ይሄ ራሱ ተጽዕኖ አለ። ኑሯቸውን ለመምራት በአማካኝ ወደ ሶስት መቶ እስከ አራት መቶ ዶላር የሚያስፈልግበት ሁኔታ አለ። ይሄ ግሮሰሪ የምንለው ምግባቸውን፣ ይሄ ቴሌኮም ወጪዎቻቸውን ድረን ለማድረግ ይሄን ያክል ኮስት የሚያደርግበት አኗኗር ሁኔታ ያለው እዚያ አካባቢ ማለት ነው። እና አጠቃላይ ይሄ ክስተት ሳይመጣ በፊት ይሄ የውጡልኝ አዋጁ ሳይመጣ በፊት ራሱ የኛ ማህበረሰብ በጣም የተጎዳበት ሁኔታ ነው ያለው። ከሌሎች አገራት ስደተኞች ጋር ሲወዳደር ዝቅተኛ ገቢ ያላቸው ኢትዮጵያውያን አንድም በግንባታ ስራ አሊያም በችርቻሮ ንግድና አገልግሎት ሰጪ መስኮች ላይ እንደሚያተኩሩ አቶ አብደላ ገልጧል። ሴቶቹ ደግሞ በዋናነት በቤት ውስጥ ሰራተኛነት ወትሮም ዝቅተኛ ገቢ ያላቸው ኢትዮጵያውያን በሳውዲ አረቢያ በወጣው አዲስ ሕግ ካለፈው ዓመት አንስቶ ተጽዕኖ እንዳረፈባቸው ተናግሯል። ይህ ሙያዊ ስራ ላይ በጣም አናሳ ነው የኢትዮጵያ ማህበረሰብ እዚህ አካባቢ ላይ ማለት ነው። እና ሁለት ሺ አስራ አምስት አስራ ስድስት አካባቢ ላይ የሳውዲ መንግስት አዲስ ያመጣው የኢኮኖሚ ራይ ይዞ ይመጣል። ሁለት ሺ ሰላሳ ብሎ የመጡት ራይ አላቸው። እዛ ራይ ላይ ነዳጅ ተኮር የነበረውን ኢኮኖሚያቸውን ወደ ነዳጅ ላልሆኑ ሴክተሮች አዙረው ገቢያቸውን ወይም የገቢው ምንጫቸውን ወደዛ ለማምጣት ትግል እያደረጉ ነው። በዚህ መሀል የተለያዩ ፕሮጀክቶች ተቀዛቅዘው ነበር አገሪቷ ላይ ኢንዳይሬክትሊ የእኛ ዜጎች ከቀን ለቀን የሚያገኙትን ገቢ ቀንሶባቸዋል። ተጓዳኝ የሀበሾች ምግብ ቤቶችን፣ የሀበሾች አልባሳት ሱቆችን እነዚህ ነዚህንም ኢንዳይሬክትሊ የሚነካ ነገር ነው። ይህን ሲቀጥል ደግሞ ወደ ሀገር የሚላክ የነበረ የቀረበውን የሀዋላ መጠንም ቀንሶታል። ምናልባት እዚ አካባቢ ዜጎቻችን በሕጋዊ መስመር አይደለም አብዛኛው ሳንቲማቸውን ዝውውር የሚያደርጉት ወደ ሀገር ይሄ ብላክ ማርኬት የምንለውም ትልቅ ሚና ይጫወታል። እና በሁለቱም አንግል ላይ የመቀዛቀዝ ነገር አለ። ነዋሪነታቸው ሳውዲ አረቢያ አልገሲም አካባቢ የሆነው ሌላኛው ኢትዮጵያዊ ሀገር ውስጥ የሚረዷቸው ሁለት ልጆቻቸው፣ ባለቤታቸውና አባታቸው ይገኛሉ። የአልገሲሙ ነዋሪ ላለፉት አራት ዓመታት በሳውዲ አረቢያ ያለ ህጋዊ ፈቃድ ይኖራሉ። ወደ ሳውዲ አረቢያ የመጡት በስደት በባህር ላይ ጉዞ ነው። ያው እንግዲህ እኔ በመጣው ነገር እንግዲህ ያው ታሁን በፊት የዛሬ አራት ዓመት ያው ውጡ ተብሎ አንዳንድ ወንድሞቻችን እና ያው ጓደኞቻችን በፈቃዳቸው እጅ ሰጥተው የሄዱ ነበሩ። በዛ ዕለት የዛ ዕለት እጅ ሰጥተው ሲሄዱ ያው የቀሩት እዚህ እንዲያጋጣሚ የሆነም ችግርም ነገር የደረሰባቸውም የለ እንዲያውም የስራ እድል ተከፍቶላቸው ስራቸውን በአግባቡ ሰርተው እዛ የሄዱት ጓደኞቻችን ወንድሞቻችንም ወንድሞቻችንን ሊዳማ ላይ ወርቀው እነዛ ያው ለድሞ ተገምተዋል ማለት ነው። ስለዚህ አሁን እኛም ያለን ተስፋ የመንግስቱ መቼም በሰው ጭካኔ እና በሰው ብዙ ተስፋ አስቆርጥም ና ያው ትንሽ የመላላት ሀሳብ አለን፣ ጭካኔ የለውም በሚል ማለት ነው። ከአራት ቀናት በፊት ለንባብ የበቃው ኢትዮጵያን ሄራልድ ድረገጽ፣ የእንግሊዝኛ ዘገባ ሳውዲ አረቢያ ያለ ፈቃድ የሚኖሩ 83 ሺ ኢትዮጵያውያን የጉዞ ሰነድ እንደተሰጣቸው ጠቅሷል። የጊዜ ገደቡ ሊያከትም በቀረው ጥቂት ጊዜያት ውስጥ ግን ሁሉም ኢትዮጵያዊ ወደ አገሩ የሚመለስበት መንገድ ለመንገድ ግልጽ አይደለም። አድማጮች ሳውዲ አረቢያ ውስጥ የሚኖሩና ኢትዮጵያ የተመለሱ ስደተኞችን እንዲሁም የፋይናንስ ባለሙያን በማነጋገር ያጠናቀርንላችሁ የኢኮኖሚው ዓለም ዝግጅታችን ብዙ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።